የጥያቄው መልስ የዛሬ ዝግጅት ኢትዮጵያ ላይ በተጣለው የአስቸኳይ ጊዜ አዋጅና በሰብአዊ መብቶች አያያዝ ላይ ያተኩራል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ለአድማጮች ጥያቄ መልስ የሚሰጡትን እንግዶች አስተዋውቃ ወደ ዝግጅቱ ክፍል እንዘልቃለን። ከኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ ከብረስልስ ስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር አቶ ያሬድ ኃይለማርያም፣ እንዲሁም አቶ ፍስሀ ተክሌ በአፍሪቃ ቀንድ የአምነስቲ ኢንተርናሽናል የሰብአዊ መብቶች አጥኚ፣ በጣም ነው የማመሰግናችሁ። በአድማጮቼ ስም ቀጥታ ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ እነሆ የኢህአዴግ መንግስት ከአስቸኳይ ጊዜው አዋጅ ፊትም ሆነ በኋላ በሺ የሚቆጠሩ ዜጎችን አስሯል። ወንጀላቸው በነጻ ሀሳብን መግለጽ፣ ብሶትን ማሳወቅ ነው። ይህ ብሶት ወለደኝ የሚል መንግስት ዛሬ ተገልግጦ በዚህ በሚያሳዝን መልኩ ሀሳባቸውን የገለጹ ዜጎቹን ማሰር፣ መግደል፣ መሰወር ምን አስፈልገው? ደግሞ በቅርቡ ታድሶ ወይም ደግሞ ምሕረት አድርገናል በማለት የሰጣቸውን እስረኞች ነጭ ካኔቴራ በማልበስ አይደገምም የሚል ጽሑፍ በላው ላይ የሰፈረበትን አልብሶ ለህዝብ ያሳይታል። የዚህ አይነቱ ስነ ልቦናን የሚፈታተን አገላለጽ ለምን አስፈለገ? ይህስ በሁለተኛው ዓለም ጦርነት ከነበረው የናዚ ጀርመኒ እስረኞችን ከወገብ በላይ ራቁታ አስቀርቶ ሽቦ አጥር ውስጥ ከማሳየት በምን ይለያል? ዴሞክራሲ፣ ሰብአዊ መብት ለዚህ መንግስት ምንድን ነው? ብቻ ሀገር በሰላም እንድትኖር እናንት በአስተዳደር ስር ኃላፊነት የተሰጣችሁ መሪዎች በምን መልኩ ነው ሰላም ሊመጣ የሚችለው ዲሞክራሲ እና ሰብአዊ መብት ሊከበር የሚችለው? ታዲዎስ ከሳን ፍራንሲስኮ ሃይ ለእንግዶችሽ። ስለ ኢትዮጵያ ስለሚደረገው ይሄ ተሃድሶ ስልጠና እየተባለ ሰዎች ስለሚገደዱት እኔ እንዴት ነው ይሄ ስልጠና የሚሆነው? ስልጠና እኮ አዲስ ነገር ሰው በፍላጎት ሄዶ ሲማር ሲመራመር ነው። ይሄ እኮ የሚደረገው ለምን ጠየቅ ለምን መብት ንትን ጠየቅ ተብሎ ያለው ስርዓት በዱላ ሲያሰቃይ ቆይቶ ሰዎቹ ያለ ፍላጎታቸው እንደሚታየው ኢትዮጵያ ውስጥ አሁን እንግዲህ ያለው ስርዓት ፍርድ ቤቱም፣ መከላከያውም ሁሉም የእሱ ነው። በመንግስት ገንዘብ በመንግስት ሰዓት ኦሮሚያና አማራ ክልል፣ ደቡብ ክልል ነው ሁሉም ይታመሱ። ሰው ታሀድሶውም የሚሰጠው እነዚህ አካባቢ ብሶት የባሰባቸው አካባቢዎች ነው። የሚከላከሉ ሰዎች ወንጀልኛት አይሰማቸውም። ወንጀል አይደለም ወይ? እሺ እንግዲህ ስለ ታሀድሶው ነው ቅድሚያ ልስጥ። ለአቶ ታምራት ደጀኔ በጣም ጥሩ ነው። ተሐድሶን በተመለከተ በሁለት መንገድ ብናየው ጥሩ ይመስለኛል። አንዱን ቀንጭ ከምን ከምናነሳው በአጠቃላይ ተሐድሶ ሲል መንግስት በሀገሪቱ ውስጥ በአጠቃላይ የተፈጠሩ ከመልካም አስተዳደር ከሌሎችም ጋር የተያዙ ጉዳዮች በተደራጀ ና ጥር ተባላኳን ከላይ እስከታች አመራሩም ሌላውም መንግስት ሰራተኛ የህዝብ አገልጋይነት መንፈሱ ጋር የሚታዩ ችግሮችና ክፍተቶች ለይቶ በፍጥነት መፍታትና በዚህ ደረጃ የሚጠበቅበትን ኃላፊነት እንዲወጣ በአጠቃላይ የተቀረጸ የለውጥ አቅጣጫና ሂደት ነው። ይሄ በሁሉም ክልሎች ነው እየተካሄደ ያለው። በመንግስት ሰራተኞች ጭምር ከላይ አመራር ጭምር እስከ ታች እየወረደ ያለበት ሁኔታ ነው ያለው። በብዙዎቹ እየተጠናቀቀ ነው ያለው። በተጨባጭም ከህዝብ አገልግሎት መስጠት አኳያ ያሉ ችግሮች በየደረጃው ተለይተው በቀጣይ በፍጥነት መፈታት እንዳለበት መግባባት ላይ ተደርሶ በዛ ላይ ወደ ተግባር እየተገባ ያለበት ሁኔታ ነው። ደረጃ በደረጃ ሁለተኛው ታድሶ ተብሎ በቅንጭቦ የቀረበው ከዚህ ከባለፈው ዓመት በተለያዩ ሀገራችን አካባቢ ተከስቶ በነበረው ብጥብጥና ነውጥ ከዛ ጋር በተያያዘ ተጠርጥረው በተለያዩ ማሰልጠኛ ጣቢያዎች የገቡ ህብረተሰብ ክፍሎችን በተመለከተ ከሆነ የተነሳው ጥያቄ ይሄንን በአግባቡ መረዳትና መገንዘብ ያለብን ይመስለኛል። ምክንያቱም እነዚህ ሰዎች መንግስት፣ በዚህ መንገድ ታድሶ ሊሰጣቸው ይገባል ብሎ የህብረተሰቡን ጥያቄ በአንድ ወይም በሌላ መልኩ እነዚህ ሰዎች ተወናብደው ሳያስቡበት ወይ በሌሎች ኃይሎች ግፊት ወይም ደግሞ ትክክለኛ አቋም ይዘው በሰላማዊ መንገድ ለማራመድ ፈልገው ግን በተፈጠረው አጠቃላይ የቡድን ስሜታዊ እንቅስቃሴ ውስጥ ገብተው የነበሩ ኃይሎች ስለነበሩ አንደኛ፣ በወቅቱ የነበረው ሰላምና መረጋጋት ችግር ውስጥ የገባበት ሁኔታ ነበር። በዚህም የተነሳ መንግስት የአስቸኳይ ጊዜዎች ማወጅ ድረስ የደረሰበት ሁኔታ ነበር። ይሄ ማለት ሰዎቹ በተለያዩ ሀይሎች ጭምር፣ የውጭ ሀይሎችም ጭምር የሚያንቀሳቅሷቸው በእነሱ መካከል የሚገኙ በጣም ጥቂት አካላት አሉ። ስለዚህ ጉዳዩ ከቁጥጥር ውጭ ወጥቶ ሌላ ነውጥና ሌላ ቀውስ ከማስከተሉ በፊት መንግስት በዚህ ውስጥ የተሰማሩትን ሀይሎች ወይም የህብረተሰብ ክፍሎች በተለያዩ ማሰልጠኛ ተቋሞች አስገብቶ ስልጠናዎችን የሰጠበት ሁኔታ ነው ያለው። ነገር ግን በዚህ ውስጥ ደግሞ ሆን ብለው ብጥብጡን ሲመሩና ሲያስተባብሩ የነበሩ ሀይሎች እነሱ አቅደው ተዘጋጅተውበት አላማ አድርገው የሚንቀሳቀሱ ስለሆነ የእነሱ ጉዳይ በህግ እንዲታይ፣ ነገር ግን ይሄ አብዛኛው በዛው ሲካፈል የነበረው የህብረተሰብ ክፍል በአንድ ወይም በሌላ መልኩ ተሳስቶ ተወናብዶ ወይም ደግሞ መስሎት የገባ ትክክልም ነው ብሎ ግን ደግሞ በትክክለኛውን አቅጣጫ በሰላማዊ እና ህጋዊ መንገድ ሀሳቡን ወይም ቅሬታው ማስተናገድ ማቅረብ ሲገባው እዛው ነውጥ የገባውን የህብረተሰብ ክፍል በርከት ያለውን በተለያዩ ማሰልጠኛ ጣቢያዎች አስገብቶ በህገ መንግስት በዚህ በዲሞክራሲያዊ መርሆች ከዚህ ጋር የተያያዙ ሌሎች በርካታ ከቀለም አብዮት እና የመሳሰሉ ስልጠናዎች እንዴት ትግልን በሰላማዊና ህጋዊ መንገድ ማራመድ እንደሚቻል የመሳሰሉትን ስልጠናዎች የተሰጠበት ሁኔታ ነው ያለው። ስለዚህ በመሰረቱ ትምህርት ነው የተሰጣቸው። ስለሆነም ታድሶ ነው። እሺ አቶ ታምራት አመሰግናለሁ። የሰብአዊ መብት ድርጅቶችን ለሚወክሉት እድል እሰጣለሁ። ቀደም ሲል ከጠቀሷቸው አንዳንድ ነገሮች መንግስት እንኳ በሰጠው አሀዝ ሀያ ሺ የሚሆኑ ሰዎች ናቸው እዚህ ስልጠና የተባለው ውስጥ እንዲገቡ የተደረገው ከዚያ ውጭም ሰዎቹ እንግዲህ በወቅቱ ሰላማዊ ጥያቄ ያነሱ እንደነበሩ ዓመቱን ሙሉ ያህል ነው ተቃውሞ የተካሄደው። በኋላ የህዝቡ ጥያቄ በሰላም ሳይመለስ ሲቀር የሰብአዊ መብት ድርጅቶች እንደዘገቡት ሰዎች ሲገደሉ በኋላ ወደ አመፅ ተለወጠ። ጥያቄዎቻቸውም የፖለቲካ ድርሻ ይኑረን፣ ኢኮኖሚ ድርሻ ይኖረን፣ አንፈናቀል፣ ቤት ንብረታችንን አንነጠቅ የሚል ነው። በኮንሶና በወልቃይት ደግሞ የተነሳው የማንነት ጥያቄ ነው። ከዚህ ጋር አያይዘው እንግዲህ አንድ ሌላ አድማጭ አቶ ተስፋዬ አበበ የተባሉ ጥያቄ ልከዋል። መጀመሪያ ስላቅ ነው ነው የሚሉት ይህንን ስልጠና ማለት ስላቅ ነው። ታድሶ ስልጠና እየተባለ የሚባለው ስላቅ ነው። ምክንያቱም ሰዎቹ የሰብአዊ መብታቸው ተጥሶ ነው በጅምላ ካምፕ ውስጥ የታጎሩት ይላሉ ለሰብአዊ መብት ድርጅቶቹ እድል ልስጥና ከዛ አቶ ታምራት ደጀኔ መልሶን ይሰጡናል አቶ ያሬድ ኃይለማርያም እርሶን ላስቀድም አመሰግናለሁ እኔ ይሄ አይነቱ የህዝብ ጥያቄ ሲያነሳ የአንድ የህብረተሰብ ክፍል የመብት ነገሮችን ባነሳ ቁጥር በመንግስት በኩል የሚወሰደው እንዲህ አይነቱ እርምጃ አዲስ አይደለም። ልክ ኢህአዴግ ስልጣን በተቆጣጠረበት ጊዜ የደርግ ባለስልጣናትን የኢሰፓ አባላትን በጠቅላላ በየካምፑ ወስዶ ስልጠና ሰጣለሁ ብሎ ያቆየበት ያሰቃየበት ሁኔታ ነበር። በየጊዜው የዩኒቨርሲቲ ተማሪዎች ጥያቄ ባነሱ ቁጥር የመንግስት ምላሽ ሰብአዊ መብታቸውን ወይም የፖለቲካ ነጻነታቸውን፣ የኢኮኖሚ መብት ጥያቄዎቻቸውን ያነሱ ሰዎችን በገፍ አፍሶ ወስዶ በየካምፑ አንዳንዴ በጣም በሚሰቀጥጥ ሁኔታ የማሰቃየት እና ደግሞ ሰዎች ሁለተኛ አይለምደንም እንዲህ ያለ ጥያቄ አናነሳም ብለው ራሳቸውን ሁሉ እንዲወነጅሉ በማድረግ ከብዙ ስቃይ በኋላ ሲለቀቁም ፈርመው ነው የሚወጡት። ይሄ በአስራ ዘጠኝ ዘጠና ሰባቱ ምርጫ ማግስትም ቁጥሩ ወደ አስራ ስምንት ሺህ የሚጠጋ ወጣት ትውልድ አደባባይ ወጥቶ የህዝብ ድምጽ ይከበር ስላለ ብቻ ታፍሶ ተወስዶ በየካምፑ ለተለያዩ ተላላፊ በሽታዎች ጭምር እንዲጋለጥ ተደርጎ የተሰቃየበት ሁኔታ የሚረሳ አይደለም። በኦሮሚያ ክልል ለበርካታ ጊዜ የዩኒቨርሲቲ ተማሪዎች በእንዲህ አይነት ሁኔታ እንዲሰቃዩ ሲደረግ ነበር። አሁን ደግሞ የዛው አይነት ምላሽ ነው እና ለእኔ ይሄ በተለይ ደግሞ የወጣቱን የዚህችን ሀገር ተስፋ የወደፊት ተስፋ የሆነውን የህብረተሰብ ክፍል ጥያቄ ባነሳ ቁጥር እያፈሱ ተሀድሶ የተለያየ የስልጠና ወይም ራሳቸውን እንዲያርቁ በሚል ስም ወስዶ በየካምፑ በዛ ላይ ግርፋት አለ። የአካል እና የስነ ልቦና ችግር ሁሉ እስኪገጥማቸው ድረስ የማሰቃየት እርምጃ ነው። በፈረንጆቹ ቋንቋ ቶርቸር የሚሉት ነገር ነው እየተፈጸመ ያለው እና ይህ አካሄድ መንግስት ሰዎች የሚያነሷቸውን ጥያቄዎች የሚያፍንበት የፖለቲካ የተለዩ አመለካከት ያላቸው ሰዎች አንድም አርፈው እንዲቀመጡ ዝም እንዲሉ፣ ካልያም ደግሞ አገር ለቀው እንዲወጡ ሌላው ሶስተኛው አማራጭ ግን እንዲህ አይነት አደጋ የሚገጥማቸው መሆኑን ፍርሀትን በህብረተሰብ ውስጥ ለማስረት በተለይ ደግሞ በከፍተኛ የፖለቲካ ኃላፊነት ደረጃ ላይ ሆነው ድርጅቶችን ወክለው ጋዜጠኞች ስለ መውገቱ ብቻ እነሱንም ጭምር ለማዋረድ ይሄ ሂሚሌት በእንግሊዝኛው ሰዎቹ እንዲሳቀቁ፣ እንዲሸማቀቁ ለማድረግ በዛ ላይ እየቆየ ደግሞ ህዝቡ በመንግስት ላይ ራሱ መተማመን እንዲያጣ ጭምር ያ የሚያደርግ እርምጃ ነው እና በምንም መስፈርት በዓለም አቀፍ የሰብአዊ መብት ድንጋጌዎች የሚሆን በኢትዮጵያ በራሷ ህገ መንግስት የሚሆን መንግስት በእነዚህ ዜጎች ላይ የወሰደው እርምጃ አግባብነት ያለው አይደለም። ምናልባትም ወደፊት እንዲህ ያለውን እርምጃ የወሰዱ የመንግስት ባለስልጣናት ሁሉ የሚጠየቁበት ይሄ በገፍ ሰዎችን አስሮ ወስዶ ቤተሰቦቻቸው እንዳያዩቸው ለወራቶች ከልክሎ ሕክምና እንዳያገኙ አድርጎ በጣም አሰቃቂ አንዳንዱ እኔ እንደው የግለሰቦች አንዳንድ ኬዝ ራሱ ባነሳ በጣም ይሰቀጥጣል እና ተገቢ አይደለም፣ በሰብአዊ መብት ድርጅቶችም ይሁን በምንም መስፈርት ቢወሰድ አሁን የመንግስት ተወካዩ ባነሱት መንገድ በስልጠና ስም ሊመዘገብ ሊታይ የሚችል ነገር አይደለም። አመሰግናለሁ። አቶ ያሬድ ኃይለ ማርያም ለአቶ ፍስሐ ተክሌ አንድ ጥያቄ ላንብብና እሳቸውም አስተያየታቸውን ያክላሉ። ከደብረ ማርቆስ ነው የመጣው ማለዳ ውቤ የተባሉ ናቸው። ጠይቅ ልኝ ያሉት የተባበሩት መንግስታት ሰብአዊ መብት ድንጋጌ አንቀጽ አስራ ስምንት እያንዳንዱ ሰው የማሰብ፣ የህሊና፣ የእምነት ነጻነት እንዳለው ይደነግጋል። የኢህአደግ መንግስት ግን ዜጎችን በግፍ ያለ ፍርድ ቤት ትዕዛዝ በእስር ቤት ማጎሩ አላንስ ብሎ እኔ እንደማስበው ብቻ አስቡ በማለት አማራጭ መረጃ በመከልከል የተለየ ሀሳብና አመለካከት እንዳይይዙ ያስገድዳል። በዚህም የአእምሮ የህሊና ሰቆቃ ይፈጽማል። ይህም ፈረንጆቹ አእምሮ አጠባ እንደሚሉትና አስገድዶ በማሳመን የሚፈጸም ሰቆቃ ነው። የህወሀት መንግስት ከመጣ ሲቪል ሰርቪስ ኮሌጅ ከሚለው ጀምሮ በተለያየ ቦታ የአቅም ግንባታ ማዕከል ብሎ ባቋቋማቸው ተቋማት በሚቀበለው የእርዳታ ገንዘብ በመቶ ሺህ በሚሆን ህዝብ ላይ ይህን ፈጽሟል። በምን መንገድ ነው? እነ ሂትለር ይጠቀሙበት የነበረው የአእምሮ አጠባ፣ ብሬን ዋሽንግ፣ አስገድዶ ማሳመን፣ ኢንዶክትሪኔሽን በኢህአደግ ባለስልጣናት ስልጠና የሚባለውና በግፍ በታሰረው ህዝብ ላይና ታላቁ የሰው አእምሮ ላይ የሚቀለደው መደበኛ ትምህርትና ከፍተኛ የትምህርት ተቋማትስ ከዚህ የአእምሮ አጠባ ነጻ ናቸው ወይ? መምህራን ተማሪዎችስ የማሰብ ነጻነት አላቸው ወይ? ይላሉ አቶ ማለዳ ውቤ ከደብረ ማርቆስ። አቶ ፍሳሀ ተክሌ የአምነስቲ ኢንተርናሽናል አጥኚ በምስራቅ አፍሪቃ፣ እስቲ በዚህ ላይ አስተያየትዎን ይስጡንና ወደ አቶ ታምራት ደጀኔ ደግሞ እንመለሳለን። ይቀጥላል የጥያቄው መልስ ዝግጅት ሌሎችም በርካታ ጥያቄዎች አሉ። ክቡራትና ክቡራን አድማጮች፣ ከእናንተ የመጡ መልሶችም ውይይቶችም ከተሳታፊዎቹ በስፋት ተካሂደዋል። በነገው ምሽት ይጠብቁን፣ ልዩ ዝግጅት ይቀጥላል።